በመንግስት በኩል ምን እየተሰራ ይገኛል? የኢትዮጵያ የፓርላማ አባላት ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸውና ጠቅላይ ሚኒስትሩ ከሰጧቸው ምላሾች የተወሰደ ነበር የሰማችሁት። ብለቱ አብይ ርዕስ ዝርዝሩን ይዘናል። የደቡብ ኢትዮጵያ ክልል 12ተኛ ፌዴሬሽን አባል ሆኖ እንዲደራጅ የኢትዮጵያ ፌዴሬሽን ምክር ቤት ወስኗል። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ሰኔ 29 2015 ዓ ም ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜናዎች ተሰይሟል። ብርሃን ኃይሉ ለቅንብሩ። ሎፔዝ ደግሞ ለስርጭት ምህንድስናው አብሮናል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና በድጋሚ እንደምናመሻችሁ። ዜናው ነው ማሰማችሁ እንግዲህ ወል ነኝ። የክልልና ሌሎች ኃይሎችንም እንደሚያፈርሱ ጠቅላይ ሚኒስትር አብይ አህመድ መናገራቸው፣ የፌዴሬሽን ምክር ቤት አዲስ ክልል ምስረታን ማጽደቁ እንዲሁም የአሜሪካ ዜግነት ለማግኘት የሚሰጠው ፈተና በአዲስ መልክ ሊዘጋጅ መሆኑ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሕገ ወጥ ቡድኖች በአገሪቱ አንድነት ላይ አደጋ ደቅነዋል በሚል የክልልና ሌሎች ኃይሎችንም እንደሚያፈርሱ ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማው ተናግረዋል። የልዩ ኃይሎቹ የሚፈርሱት ከፓርላማውና ከህዝቡ በመጣው ጥያቄ መሰረት ነው ሲሉ ጠቅላይ ሚኒስትሩ አክለዋል። ኃይሎቹ በብሔራዊ አንድነት ላይ ከፍተኛ ስጋት መደቀናቸውን ያንሱት አብይ በሱዳን በመታየት ላይ ያለውን እንደ ምሳሌ አንስተዋል። ከመከላከያ ከፖሊስ፣ እንዲሁም ከሌሎች መደበኛ የጸጥታ ኃይሎች ውጪ የታጠቀ ሰራዊት እንደማይኖር ጠቅላይ ሚኒስትር አብይ አስታውቀዋል። ይህ እስከሚረጋገጥም ዘመቻው ይቀጥላል ሲሉ አክለዋል። የክልልና ሌሎች ኃይሎችን ወደ መደበኛ መከላከያ ሰራዊት ለማዋሃድ መንግስታቸው ያወጣው እቅድ በተለይም በአማራው ክልል ጠንካራ ተቃውሞና ሁከት የተቀላቀለበት የተቃውሞ ሰልፍ እንዳስከተለ የኤኤፍፒ ዘገባ አስታውሷል። መንግሥታቸው የአማራ ክልልን ለማዳከም እየሠራ ነው የሚል ክስ እንደሚቀርብበትም ሪፖርቱ ጨምሮ ጠቁሟል። ጠቅላይ ሚኒስትሩ በበኩላቸው በአማራ ክልል ላይ ብቻ ያተኮረ ሳይሆን በሁሉም ክልሎች ላይ ተግባራዊ የሚደረግ መሆኑን ለፓርላማው በሰጡት ገለጻ አስታውቀዋል። አድማጮች የዛሬውን የፓርላማ ሁሮ በልዩ ዘገባችን ይዘነዋል። የኢትዮጵያ የፌዴሬሽን ምክር ቤት ትናንት ባካሄደው ስብሰባ የደቡብ ኢትዮጵያ ክልል ተብሎ የተሰየመ ለአገሪቱ አስራ ሁለተኛ የሆነ ክልል መመስረቱን ይፋ አድርጓል። በብሔረሰቦች ብዝሃነት የሚታወቀውና የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ተብሎ ይጠራ በነበረው ክልል ውስጥ የነበሩ ዞኖችና ሌሎችም አስተዳደሮች ባለፈው የካቲት ባደረጉት ህዝበ ውሳኔና በቅርቡ የወላይታ ዞን ዳግም ውሳኔ ህዝብ ይፋ ከተደረገ በኋላ አዲስ ክልል ተመስርቷል። አዲሱ የደቡብ ኢትዮጵያ ክልል ጠቅላይ ሚኒስትር አብይ አህመድ ከአምስት ዓመታት በፊት ወደ ሥልጣን ከወጡ ወዲህ የተመሠረተ ሦስተኛው ክልል ነው። የፌዴሬሽን ምክር ቤቱ የአዲሱን ክልል ምስረታ በሙሉ ድምፅ ማዝነቁን በአወጣው መግለጫ አስታውቋል። ስድስት ዞኖች እና ሌሎች አምስት ልዩ አስተዳደሮች ውስጥ የሚገኙ ፍላጎታቸውን ባደረጉት ህዝበ ውሳኔ በገለጹት መሠረት በአንድ የክልል መንግስት እንዲዋቀሩ ተወስኗል ሲል ምክር ቤቱ በአወጣው መግለጫ አመልክቷል። ሲዳማ ሲዳማና ደቡብ ምዕራብ የተሰኙ ክልሎች ከሁለት ዓመታት በፊት መመሰረታቸው ይታወሳል። አድማጮች፣ ይህንንም ዘገባ በተመለከተ በትንታኔው ክፍለ ጊዜ እንመለስበታለን። ኬንያን ከሶማሊያ በሚያዋስነውና ማንዴራ ተብሎ በሚጠራው አካባቢ በአልሸባብ ትናንት ረቡዕ ደርሷል በተባለ ጥቃት ሀያ ነውጠኞች መገደላቸውንና ስምንት የፖሊስ ኃይል አባላት መጎዳታቸውን የኬንያ ብሔራዊ የፖሊስ ኃይል አስታውቋል። የልዩ ፖሊስ አባላቱ በማንዴራ አካባቢ ቅኝት በማድረግ ላይ ሳሉ በደፈጣ ከባድ ተኩስ እንደተከፈተባቸው ፖሊስ ጨምሮ ገልጿል። ፖሊስ ከባድ መሣሪያዎችንም እንደያዘ አስታውቋል። ከአልቃይዳ ጋር ግንኙነት ባለው አልሻባብ በርካታ ጥቃቶች መፈጸሙን ተከትሎ ለረጅም ጊዜ ተዘግቶ የቆየውና ሁለቱን አገራት የሚያገናኘው መንገድ እንደገና የመከፈቱን ጉዳይ እንዳዘገየው የኬንያ መንግሥት በትናንትና እለት አስታውቋል። ወታደሮቿ በሶማሊያ የአፍሪካ ህብረት ሰላም አስከበሪ ኃይል ውስጥ ተሳታፊ የሆኑት ኬንያ ከአስር ዓመታት በፊት ነውጠኞችን ለመደምሰስ በሚል ጦሯን ወደ ሶማሊያ ከላከች በኋላ በተደጋጋሚ ከአልሸባብ የበቀል ጥቃት ሲደርስባት ቆይቷል። አድማጮቹ፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የአሜሪካ ዜግነት ለማግኘት የሚሰጠው ፈተና በአዲስ መልክ ሊዘጋጅ መሆኑ ታውቋል። አንዳንድ ስደተኞችና የስደተኞች መብት ተቀናቃኞች ግን የስደተኞች መብት አቀንቃኞች ግን አዲሱ ለውጥ ዝቅተኛ የቋንቋ ችሎታ ያላቸውን ሰዎች ሊጎዳ ይችላል የሚል ስጋት አላቸው። ፈተናው ዜግነትን ለማግኘት መፈጸም ካለባቸው የመጨረሻ ተግባራት አንዱ ነው። የቀድሞው ፕሬዝደንት ዶናልድ ትራምፕ ከሦስት ዓመታት በፊት ፈተናው ረጅምና ለማለፍ አደጋች እንዲሆን ካስደረጉት በኋላ በርካቶች የዜግነት ጥያቄያቸው ተስተጓጉሏል። ለጥቀው የመጡት ጆ ባይደን ግን ስልጣኑን በያዙ በወራት ውስጥ ዜግነትን ለማግኘት በሚደረግ ሂደት ውስጥ ያሉ እንቅፋቶች እንዲነሱ ትዕዛዝ አስተላልፈዋል። በዚህም መሰረት የዜግነት ፈተናው ወደ ቀድሞው ተመልሶ ነበር። ባለፈው ዳር ግን አስራ አምስት ዓመት የሞላው ፈተና ሊከለስ እንደሚገባው ባለሥልጣናት አስታውቀዋል። አዲሱ ፈተና በሚቀጥለው የፈረንጆች ዓመት መጨረሻ እንደሚጀመር ይጠበቃል። በአዲሱ ፈተና የቋንቋ ችሎታ ትኩረት ይሰጠዋል ተብሏል። ፈታኙ ኦፊሰር የዘወትር ክንውኖችን ወይም ሁኔታዎችን በፎቶ ያቀርባል። ተፈታኞች ያዩትን በእንግሊዝኛ እንዲገልጹ ይጠየቃሉ። ፈታኙም የአመልካቹን የቋንቋ ችሎታ ይገመግማል። ፎቶን ተመልክቼ ምንነቱን በእንግሊዝኛ መግለጽ ሊከብደኝ ይችል ነበር ብላለች፣ ባለፈው ግንቦት ዜግነት ያገኘችውና ከአስር ዓመት በፊት ከኢትዮጵያ የመጣችው የሰላሳ ሁለት ዓመቷ ሄቨን ምህረታ ከተለመደው ጥያቄ ውጪ የቋንቋ ችሎታ መካተቱ እንደ እሷ ላሉ ስደተኞች ፈተናውን እንደሚያከብደው ፌቨን ጨምራ መግለጿን የአሶሴትድ ፕሬስ ዘገባ አመልክቷል። በአገሪቱ ሰላምንና ስርዓትን ለማስፈን ከወሮበሎች ጋር በመታገል ላይ የሚገኘውን የሄይቲን ብሔራዊ ፖሊስ ዓለም አቀፍ የተቀናጀ ኃይል ድጋፍ እንዲያደርግለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጥሪ አድርገዋል። ብሊንከን ባለፈው ሳምንት ተመሳሳይ ጥሪ ያደረጉትን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝን ጥሪ አስተጋብተዋል። የውጭ ጉዳይ ሚኒስትሩ ጥሪውን ያደረጉት በትሪኒዳድ እና ቶቤጎ በትናንትና ሁለት ጉብኝት ባደረጉበት ወቅት ነው። የሁለት ደሴቶች አገር የሆነችው ትሪኒዳድ እና ቶቤጎ ካሪኮም በመባል የሚጠራውን የ15 ካሪቢያን አገራት የንግድ ማኅበር ጉባኤ በማስተናገድ ላይ ነበረች። ሄይቲን በተመለከተ ቀጠናው የሚያሳስበው ጉዳይ ዩናይትድ ስቴትስንም ያሳስባታል። ጸጥታ በሌለበት ሁኔታ ሄይቲ በነጻና ነጻና ፍትሐዊ ምርጫ ዲሞክራሲያዊ ስርዓቷን መትከል አትችልም ሲሉ ተደምጠዋል። ብሊንከን በርካታ የተፈጥሮ አደጋዎች በደረሱባት ሄይቲ ወሮበሎች ዋና ከተማዋን ፖርቶ ፕሪንስን ጨምሮ ተቆጣጥረው በፈጠሩት ውከትና ዝርፊያ ችግር ላይ ከወደቀች ሰነባብተዋል። በመጨረሻም አድማጮች ስዊድንን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በምጻሩ ቃል ኔቶ አባል ለማድረግ የሚደረገው ጥረት ቀጥሎ። የጦር ቃል ኪዳን ድርጅቱ ዋና ጸሐፊ ጆን ስቶልተንበርግ ከቱርክ ከስዊድንና ከፊንላንድ ከፍተኛ ባለሥልጣናት ጋር ዛሬ ይወያያሉ ተብሎ ይጠበቃል። ስዊድን የጦር ቃል ኪዳን ድርጅቱን ይበልጥ እንደምታጠናክረው ባይደን ትናንት ለስዊድኑ ክርስተርሰን ተናግረዋል። ዩናይትድ ስቴትስ የስዊድንን የኔቶ አባልነት ሙሉ ለሙሉ ትደግፋለች፣ ስዊድን ስዊድን ቃል ኪዳኑን ታጠናክረዋለች ብለዋል ባይደን። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ አሉላ መልሳችኋለሁ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዛሬ ሰኔ 29 2015 ዓ ም ነው አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሲ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አሰናጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ድምፅና ምስል አቀናባሪያችን ሄለን ኮርዳ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። አሁን በስርጭት የጊዜ ሰሌዳችን መሠረት ወደ ቀዳሚው የዕለቱ ጠቅላይ ሚኒስትር አብይ ስልጣን እንዲለቁና የተወካዮች ምክር ቤትም እንዲበተን ከአንድ የምክር ቤት አባል የተነሳውን ጥያቄ ጠቅላይ ሚኒስትሩ አጣጥለውታል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኔ 29 2015 ዓ ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያዎችንም ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች መካከል አብዛኞቹ በሰላምና ጸጥታ ጉዳዮች ላይ ያተከሩ ነበሩ። አገሪቱ ሁለንተናዊ ቀውስ ውስጥ ትገኛለች ያሉት የአብን ፓርቲው ተመራጭ ዶክተር ደሳለኝ ጫኔ፣ በመሆኑም ጠቅላይ ሚኒስትሩ ስልጣን እንዲለቁ ሲሉ ነው የጠየቁት። ጥያቄው ለማህበራዊ መገናኛ ብዙሃን ፍጆታ ከመዋል ባለፈ ጥቅም እንደሌለው የገለጹት ጠቅላይ ሚኒስትሩ ሰፋ ያለ ምላሽ ነው የሰጡት። ኬኔዲ አባትን የተከታተለው ለጠቅላይ ሚኒስትር አብይ አህመድ ከተነሱላቸው ጥያቄዎች መካከል በአገሪቱ በተለይም በኦሮሚያ ክልል እየተባባሰ መሄዱ የሚነገርለትን የሰዎች እገታ የተመለከተ ይገኝበታል። በተለያዩ አካባቢዎች ዜጎች ላይ ድንገተኛ አደጋ በማድረስና ዜጎችን በማገት በሚሊዮን ገንዘብ መጠየቅ የዜጎች ሰላም ወጥቶ መግባት ጥያቄ ውስጥ እንዲገባ እያደረገው ይገኛል። ክቡር ጠቅላይ ሚኒስትር በተለይ አማራ አማራና በኦሮሚያ ክልል እየታየ ያለው ችግሮችም በዘላቂነት እንዲፈጽና የህዝቡን ሰላም ለማስጠበቅ በመንግስት በኩል ምን እየተሰራ ይገኛል? ጠቅላይ ሚኒስትሩ ለጥያቄው ተከታዩን ምላሽ ሰጥተዋል። ይሄ በኦሮሚያና አማራ ከሁለቱ ፖለቲ ክልሎች ብዙ አመራሮች ውይይት ተደርጓል። ምሁራን ውይይት ተደርገዋል። በአዳማ በባህርዳር ውይይቶች ሲካሄዱ በሰላም ሚኒስቴር እነዚህ ውይይቶች የበለጠ መቀራረብ እያመጡ እንዳሉ መረጃ አለኝ። ኢንክሉሲቭ ናሽናል ዳያሎግ ደግሞ ስራ ጀምሯል። እሱ ሁላችንም እንደ ቀረበው ፕሮፖዘል ሁላችንም ደግፈን ውይይት አብዝተን የጎደለውን ሞልተን የማንጠግነውን ነገር ካለ ይቅርታ ተባብለን ለልጆቻችን ለሀገራችን ስንል ወደፊት መራመድ ይኖርብናል ያሉ ካደረግን ጠቃሚ ይሆናል። እነዚህ ለየ ቦታ ያሉ ሽፍቶች በሚመለከት ግን የሚናገሩት ለህዝባቸው ነጻነት፣ ለህዝባቸው ጥቅም፣ ለህዝባቸው የተሻለ ነገር እንደሚታገሉ ይናገራል። ያንት መልሰውን ያፍናሉ ይይዛሉ፣ ይገድላሉ። ህዝብ የሚሰጠው የሚዘርፍ ሽፍታ የህዝብ ነፃዎች ሊሆን አይችል። ያን በእኛ በኩል የሚሰራው መስራት ይኖርብናል። በእነሱ በኩል ህግ በኦሮሚያ ክልል ሸገር ከተማ አስተዳደር የተፈጸመውን የመኖሪያ ቤቶች እና የእምነት ተቋማት ፈረሳ በተመለከተም ጥያቄ የተነሳላቸው ጠቅላይ ሚኒስትር አብይ ጉዳዩ በዋናነት የከተማ አስተዳደሩና የኦሮሚያ ክልል መሆኑን ተናግረው በሂደቱ የተጎዱ ህጋዊ አካላት ካሉ ግን መካስ አለባቸው ብለዋል። በአዲስ አበባና ሸገር እየተካሄደ ያለው የማስተካከል እርምጃ ግለሰቦች የግለሰቦች ቤት ብቻ ሳይሆን የሃይማኖት ተቋማት ጭምር ፈርስ ነው። ዛሬ ላይ አላስፈላጊ ዋጋ ከማስከፈል እንዲሁም የዜጎች ቅሬትም ከሚጠፋ ለምን በወቅቱ ማስቆመት ተቻለ? ቤት የፈረሰባቸውና የተፈናቀሉ ዜጎች እንዲሁም የሃይማኖት ተቋማት ብጣፋ ሸገር ከተማ ነው የመለከት ስለ ህገወጥ ቤቶች ሰው ጥያቄ፣ ይህ ጉዳይ ፕራይመሪ የሸገር ከተማ ጉዳይ ነው። ከዛም ካለፈ የኦሮሚያ ክልል ጉዳይ፣ ያን ከተማ የሚያስተዳድረው ክልል የሚመለከት ጉዳይ፣ በዚያ ደረጃ ነው አንድን መደረግ ያለበት። ስራውን በሚመለከት ግን በሁሉም ከተሞች ኢትዮጵያ ውስጥ በሁሉም ከተሞች ህገ ወጥ ግንባታዎች ይፍረሱ የሚል ስምምነት አለ። ለዚያ ሲባል የሚወሰድ የህግ ማስጠበዛ መደገፍ ያስፈልጋል። ነገር ግን ይህ ነገር ሲሰራ የሃይማኖት ተቋማት ወይንም ህጋዊ ሆነው የተጎዱ ሰዎች ካሉ መስተካከል እና እየተነጋገርን እነዚህ ጉዳዮች ማስተካከል ማስፋት ይቻላል። ግለሰቦችም ቢሆኑ ህጋዊ ሆኖ ሲያበቁ በዚህ ት የተጎዱ ካሉ መካስ አለባቸው መካስ አለባቸው። የዋ ዜጎች ግን በሌላ በምንሰራቸው በኮንዶሚኒየም በምናን መታየት እንደሆነ እንጂ ተታልሎ ስላደረጉት የህገወጥ ስራ ማካካሻ ይሰጣቸዋል። ይሁን እንጂ የመኖሪያ ቤቶቹ የተሰሩት በህገወጥ መንገድ እንኳን ቢሆን ለነዋሪዎቹ ተለዋጭ መኖሪያ ሳይዘጋጅ ቤቶቹን ማፍረስ ኢትዮጵያ ከፈረመችው ዓለም አቀፍ ህግ ጋር የሚጻረር መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው መግለጫ ድርጊቱን ማውገዙ ይታወቃል። በዛሬው የተወካዮች ምክር ቤት ጉባኤ ላይ ለጠቅላይ ሚኒስትሩ ጥያቄ ካነሱ አባላት መካከል የሆኑት ከአማራ ብሔራዊ ንቅናቄ አብን ፓርቲ የተመረጡት ዶክተር ደሳለኝ ጫኔ አገሪቱ በአሁኑ ወቅት ሁለንተናዊ ቀውስ ውስጥ ትገኛለች ያሉ ሲሆን ለዚህም የብልጽግናን መንግስት ተጠያቂ አድርገዋል። በመሆኑም ጠቅላይ ሚኒስትሩ ስልጣን እንዲለቁ ምክር ቤቱም እንዲበተንና አዲስ ምርጫ እንዲደረግ ጠይቀዋል። ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን መሸፋፈን በማይቻልበት ደረጃ ላይ ደርሰዋል። እንደኔ እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሽ መንግስትም ሆነ ፓርላማው ሀገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካ ደሎ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስወጥቡ የህዝብ ተወካዮች ምክር ቤት አባላትን በኢፌቱ ሕገ መንግስት አንቀጽ ስልሳ ንዑስ አንቀጽ አንድ መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። በዚህ ዓመት ለጠቅላይ ሚኒስትሩ ከስልጣን ይውረዱ የሚል ጥያቄ ከምክር ቤት አባል ሲቀርብላቸው የአሁኑ ለሁለተኛ ጊዜ ነው። ጠቅላይ ሚኒስትር አብይ ለዛሬው ጥያቄ በሰጡት ምላሽ ተከታዩን ብለዋል። በአንዳንድ ጉዳዮች ቀረሩ ጉዳዮች ውስጥ ምን ወስዳቸው እና ምን ሰራባቸው እንዳሉ ምን ጥያቄ ነው? ምን ጥያቄ? በዚህ በጥቅሉ ግን እንደ ኢትዮጵያችን ለማውስጥ ናት ከተባለ ኢትዮጵያ ከሰብሳራ ሶስተኛ ኢኮኖሚ ናት። ኢትዮጵያ ከስት አፍሪካ አንደኛ ናት። ትላልቅ ተቋሚ የገነባች ያለች ሀገር ናት የሚል መልስ መልሶ ያልቃል ማለት ነው። እና በአንድ ጫፍ እንዳንዘጋው እየተቀራረቡ እየተመካከሩ መሄድ ነው የሚሻው። ለፌስቡክ ፍጆታ ጥሩ ነው፣ ለሀገር ግን ብዙ ጥቅም ያለው አይመስለኝም። በዛ ይቱ ጥሩ ነው አቶን ትናንትና አደረጉ ለሚለው ማለት ነው። ለጄኔሬሽን ያ ሁለተኛው ጠቃሚ ሀሳብ ምርጫም ላይ ይመለከት ምርጫ ይካሄድ የሚለው ሀሳብ በጣም ማድነ የተቃዋሚ ብዙ ችግር ምርጫ አይደለም። ዝም ብላችሁ ልቀቁና እንያዝ ነው። አሁን ምርጫ ይደረግ የሚለው ሀሳብ በጣም ጠቃሚ ነው። ግን ሶስት አመት እንታገሳለን። በየሳምንቱ ምርጫ ስለማይደረግ ሶስት አመት ታግሰን ያለን ሀሳብ ይዘን ከርበን እኛም ይዘን ከርበን የኢትዮጵያ ሕዝብ የሚፈርደውን ፍርድ በጸጋ መቀበል በግጭቶች ምክንያት ከተለያዩ ቦታዎች በማንነታቸው የተፈናቀሉ ዜጎችን ወደ ቀያቸው ከመመለስ አንጻር ለተነሳላቸው ጥያቄ በሰጡት ምላሽ ክልሎች ለዚህ ተግባር በጋራ መስራት እንዳለባቸው አሳስበዋል። በአማራና በትግራይ ክልሎች መካከል ያለው የመሬት ይገባኛል ውዝግብ ደግሞ በህዝበ ውሳኔ መፈታት እንዳለበት ነው የተናገሩት። ያቸው ሲነሳ ቦታዎች ይሄ በተለይ አማራት የትግራይ ህዝብ በሰከነ መንገድ እንዲያየው። በመሬት ምክንያት መባላት፣ መገዳደል አያስፈልግም። መሬት የጸብ ምንጭ መሆን የለበትም። ህዝቦች ተወያይተው ተመካክረው አንዱ አሸናፊ ለተሸናፊ ሳይሆን በዊን ዊን አፕሮች ጊዜ ወስደው በሰከነ መንገድ የትኛው ክልል መኖር ነው የሚፈልጉ መወሰን ይችላል። ሲዳማ ላይ አርገነዋል። ደቡብ ምዕራብ አርገነዋል። ትናንት አርገናል። ውሰናል በሰከነ መንገድ ሰዎች ወስነው ሰው ሳይሞት ማድረግ ይቻላል። ዋናው አስፈላጊ ነገር ሰላም። ይህን ታሳቢ ያደርገን። በሰከነ መንገድ፣ በውይይት የተፈናቀለውን መልሰን፣ የተጎዳውን ጠግነን፣ የተጣለውን አስታርቀን፣ በህዝብ ውሳኔ ነገሮች በህጋዊ መንገድ ለዘለቄታው እልባት እንዲያገኙ በልበ ሰፊነት ካልሰራ ማስተፈረ ጥፋት ነው። ብንዋጋው ዘላቂ ድል አናመጣም። ከህወሀት ጋር የተደረሰውን የሰላም ስምምነት ለማጽናት መንግስት የሚጠበቁበትን ኃላፊነቶች በመወጣት ላይ መሆኑን ያብራሩት ጠቅላይ ሚኒስትሩ ከኦሮሞ ነጻነት ሰራዊት ጋር ተጀምሮ የተቋረጠው ድርድር በምን ደረጃ ላይ እንደሚገኝ ለተነሳላቸው ጥያቄ ግን ምላሽ አልሰጡም። ኢትዮጵያና ኤርትራ ያላቸውን ወቅታዊ ግንኙነት በተመለከተም እንዲሁ ጥያቄ የቀረበላቸው ቢሆንም ጠቅላይ ሚኒስትሩ ያሉት ነገር የለም። መንግስት ቅድሚያ የሚሰጣቸውን ጉዳዮች ችላ በማለት በፓርኮች ላይ ከፍተኛ ወጪ ያወ ይወጣል በሚል እና ይህን ተግባር በመተቸትም ጥያቄ የተነሳ ሲሆን ለፓርኮች የሚውለው ገንዘብ በተለያዩ ሀገራትና ግለሰቦች ድጋፍ የተሸፈነ መሆኑን ያብራሩት ጠቅላይ ሚኒስትሩ ይህ ኢንቨስትመንት ለቱሪዝሙ ዘርፍ እድገት አስፈላጊ መሆኑንም አመልክተዋል። ፓርክ አርባ ምናምን ሄክታር ከተማ መሀል ብዙ ዛፍ ያለው ለብዙ አገልግሎት የሚውል ቦታ አለ፣ ግን ለአስተራ ገንዘብ የለኝም የሚል ጥያቄ ተቀብለውት ኮንትራት ሰጥተው የራሳቸውን ኩባንያ እያደርገው ስራው ተሰራ እንጂ ገንዘቡን እንካና ስራ በተለኛ የገንዘቡ የሚፈልጉ ሰዎች የለብሽ ማመድ ጠይቁ። ሁለተኛ ታችኛው ፓስ የፈረንሳዊ ፕሬዚዳንት መጡ። እሳቸው ደግሞ ለአውሮፓ ኩባንያ ሰጥተው ስራው የተሰራ ነው። ገንዘብ ሰጡኝ ስራውኑ ይሰሩ ያሉት ሶስተኛው ፍሬንድሺፕ ነው። ፕሬዝዳንት ሺ ለቤልተን ሮድ ኮንፈረንስ አገኛቸው ጥያቄ ያቀረቡላቸው፣ እሳቸውም ጫጣ አውጥተው ለቻይና ኩባንያ ሰጥተው፣ የኔ ስራ ዲዛይን ላይ ስራውን መከታተል ነው እንጂ ገንዘብ ማይቻላል። ኩባንያ ሲመርጡ አያማክሩኝ። እዛ አካባቢ ጥያቄ ያለው ሰው ካለ ምን ችግር የለውም፣ ትኬት እንቆርጣለን። ፕሬዝዳንት ሺ ማነጋገር መነጋገር ይችላል። ታዲያ ለምንድን ነው ይሄ ሁሉ ጉዳይ የሚነሳው ሲባል ተከናወኑ ተሳካላቸው? በሆነ መንገድ አድርገን ሽንቁር ፈልገን ይህን ስኬት እናጠልሽ ብሎ የሚነሱ ምስኪን ፖለቲከኞች አሉ። በሌላ በኩል በጠቅላይ ሚኒስትሩ ለተያዙት የቤተ መንግስትና የገበታ ለሀገር ፕሮጀክቶች ማስፈጸሚያ ያስፈልጋል የተባለውን የ500 ቢሊዮን ብር የማሰባሰብ ሂደትና ህጋዊነቱን በተመለከተ ከትናንት በስቲያ ከምክር ቤቱ አባላት ጥያቄ የቀረበላቸው የገንዘብ ሚኒስትሩ አህመድ ሺዴ ለቤተ መንግስት ግንባታ የተጠየቀና የጸደቀ በጀት የለም የሚል ምላሽ የሰጡ ሲሆን በጉዳዩ ላይ ክርክርም ተደርጓል። በዚህ ጉዳይ ላይ የባለሙያዎችን አስተያየት ያካተተ ዘገባ በሌላ ዝግጅት ይዘንንም መለሳለን። ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው የህዳሴ ግድብን በተመለከተ በሰጡት ማብራሪያ ደግሞ የግድቡ ቀጣይ የውሃ ሙሌት ከመስከረም ወር ወዲህ እንደማይከናወን ገልጸው ይህም የታችኛውን ተፋሰስ ሀገራት ፍላጎት ታሳቢ በማድረግ መሆኑን አስረድተዋል። ምክር ቤቱ በዛሬው ስብሰባው ለ2016 ዓ.ም የቀረበለትን የ801.65 ቢሊዮን ብር በጀትም አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ቴኒ ዲያባትን ለዕለቱ አቢር ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ መጽሔር ርዕስ ደግሞ ወደ ደቡብ ኢትዮጵያ ይወስድናል። የደቡብ ኢትዮጵያ ክልል አስራ ሁለተኛ ፌዴሬሽን አባል ሆኖ እንዲደራጅ ሲል የኢትዮጵያ ፌዴሬሽን ምክር ቤት ወስኗል። ምክር ቤቱ የኢትዮጵያ ፌዴሬሽን ምክር ቤት በደቡብ ክልል የሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች የደቡብ ኢትዮጵያ ሕዝቦች ክልል በሚል አስራ ሁለተኛ ክልል በሚል ነው እንዲደራጁ ውሳኔ ያሳልፈው። የአሜሪካ ድምጽ ያነጋገራቸው የፖለቲካ ሳይንስና የሕግ ምሁራን የደቡብ ክልል ህልውናውን አጥቷል ሲሉ እንዲፈርስ ምክንያት ናቸው ያሏቸውን የፍትሐዊነት፣ የልማትና የመልካም አስተዳደር እንዲሁም የፖለቲካ ውክልና ጥያቄዎች አሁንም ትኩረት እንዲሰጣቸው ሲሉ አሳስበዋል። የወላይታ ህዝብ ብሔራዊ ንቅናቄ በበኩሉ ውሳኔው የአንድ ወገን የበላይነት የተንጸባረቀበት ነው ሲል እንደማይቀበል ገልጾ ሐሳቡን ኮንኗል። ዮናታን ዘብዴዎስ ነው የተከታተለው። የደቡብ ኢትዮጵያ ህዝቦች ክልል በሚል በአዲስ እንዲደራጁና አሥራ ሁለተኛ ክልል እንዲሆኑ የተወሰነው የውላይታ፣ የጋሞ፣ የጎፋ፣ የገዲዮ፣ የደቡብ ኦሞና የኮንቶ ዞኖች እንዲሁም የደራሼ፣ የቡርጂ፣ የአማሮ ያለና የባስኬቶ ልዩ ወረዳዎች ናቸው። በቀድሞ የደቡብ ክልል ውስጥ የነበሩ የሃዲያ፣ የሃላባ፣ የካምባታ ጠንባሮ፣ የስልጤ፣ የጉራጌ ዞኖችና የየም ልዩ ወረዳ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥሉ ምክር ቤቱ አስታውቋል። የፖለቲካ ሳይንስና የዓለም አቀፍ ግንኙት ምሁሩ አቶ ዳያሙ ዳሌ በተቀመጠ አቅጣጫ መሠረት ደቡብ ክልል ህልውናውን ማጣቱን ያሳየ ሲጠበቅ ነበር ውሳኔ ነው ሲሉ ተናግሯል። የመንግስት ውስጥ ደቡብ ክልልን ከሚያሳውቁ ነገሮች መለያው ከነበሩ ነገሮች አብዛኛዎቹ አልቀዋል። ስለዚህ አብቅቶለታል ማለት ነው። እንግዲህ በቀጣይ የሚጠበቁ ሁኔታዎችንም አቶ ዳያሞ ገልጿል። የደቡብ ክልል ሲባል የነበረው እንግዲህ አሁን ሐምሌ መጨረሻ ላይ በሚሰበሰበው ሐምሌ አካባቢ መጀመሪያ አካባቢ ይመስለኛል ተሰብስቦ ያኛው መገንጠያው መውጣቱን ያውጃል። ስለዚህ የዚህ የደቡብ ክልል ምክር ቤት አባላት የነበሩና በእነኚህ ዞኖችና ልዩ ወረዳዎች እየተመሰረቱ የዛኛው ምክር ቤት አባል ሆኖ ይሄዳሉ ማለት ነው። ከዛ በኋላ መንግስት ማደራጀት ነው። ዋና ከተማ ኦፊሻሊ እንግዲህ በህገ መንግስታቸው ውስጥ ወስነው ይሆናል። ግልጽ ያኛው ምክር ቤት ሲሰበሰብ ምንሰማው ይሆናል። ትልቁ አሁን ያለው ዋና ከተማቸው ይሆናል የሚል ነገር ነው። በዋቸሞ ዩኒቨርሲቲ ዱራሜ ግቢ የስነ ዜጋና ስነ ምግባር ትምህርት ክፍል ኃላፊ የውጭ ግንኙነትና የዲፕሎማሲ መምህርና ተመራማሪ አቶ አበራ ሀጲሶ 56 ብሔር ብሔረሰቦችና ሕዝቦችን በስሩ ይዞ ለሰላሳ ዓመታት የዘለቀው ክልል የፈረሰው በሦስት ዋና ዋና ምክንያቶች መሆኑን ይናገራሉ። ባለው አደረጃጀት ውስጥ ሶስት ጉዳዮችን አንስተን ካየን ሪሊ አዲስ ክልሎች ላይ እንደዚህ መከፋፈል አስፈላጊ ነው አይደለም የሚለውን መወሰን ይቻላል። አንዱ ፊት ላይ ሊማት ተደራሽነት ይሆናል። ሁለተኛው ደግሞ ፍትሀዊ ውክልና ይሆናል፣ የስልጣን የህዝብ ውክልና ሶስተኛ ላይ ደግሞ ከቅርበት ጋር መልካም አስተዳደር እጦት ጋር አያይዘህ ሶስትንም ጉዳይ መለኪያ ላይ አድርገህ ስታይ እንደዚህ ወደ ክልሎቹ መከፋፈሉ ተገቢ ነው የሚል እምነት ላይ ትመጣለህ ማለት ነው። አቶ ዳያሞ አዲሱ ክልልም ከችግር አይወጣም የሚል እምነት እንዳደረባቸው ገልጿል። ብዙ ችግሮች አሉት። አንደኛው መንግስት አሁን ካለው በጀት አንጻር ከአሁን በፊት የወጣው ደቡብ ምዕራብ ክልል በጀት አጠረኝ እያለ እየጮህ ነበረ። አሁን እኛውም ያ ችግር ይኖረዋል። ሌላ ክልል ልክ ሲመጣ ዞን እንሆናለን ጥያቄ አንድ ላይ መለስላችኋል ተብለናል የሚሉ ግን ፎርማሊ ማናቃቸው ብዙ አካባቢዎች አሉ። የእነሱ ችግር ጥያቄ ያስቸግር ይመስለኛል። አሁን በአዲስ መልክ የሚደራጀው ክልሎች አሁንም የፍትሐዊነት የእኩል ተጠቃሚነትና የልማት የመልካም አስተዳደርና የፖለቲካ ውክልና ጥያቄዎች የሚቀርብባቸው ከሆነ የአደረጃጀት ጉዳይ አሁንም አጀንዳ ሆኖ ይቀጥላል ስሉ ተናግሯል። አደራጀት ጥያቄን ሊያስቀር የሚችለው የልማት የእኩልነት፣ የፍትሃዊነት ጥያቄዎች ሲስተናገዱ ብቻ ነው። እነሱ ናቸው እና የህግ ማዕቀፉ ደግሞ ፈቀደን በሚለው ጉዳይ ስትነሳ ሌላ ችግር ነው የሚሆነው ጥያቄ ላይ ጥያቄ መደረብ እየሆነ ነው የሚሄደውና የወላጅታ ህዝብ ብሔራዊ ንቅናቄ ሊቀመንበር አቶ አማልን ሞግሶ የፌዴሬሽን ምክር ቤት ውሳኔ ተቃውሟል። በአጠቃላይ ሂደቱ ትክክለኛ ያልነበረ ሕገ መንግስትን የጣሰ የሕዝብን ፍላጎት ያላካተተ የአንድ ፓርቲን ውሳኔ ለማጽናት የተደረገ የፌዴሬሽን ምክር ቤት ስልጣንና ተግባርን ለመወሰን የተቀመጠውን ድንጋጌ የጣሰ የፓርቲ ፍላጎትን ለማጥናት ህገወጥ ሪፍረንደምን ህጋዊ ለማስመሰል የተደረገ ውሳኔ ነው። ምንም ይሁንም ምንም ውሳኔው፣ ሂደቱ ትክክል ስላልነበረ ውጤቱም ተቀባይነት የሌለው ነው፣ የህዝብ ፍላጎት ያልሆነ ሲሉ ምን ማለት ነው? ባለፈው ሰኔ አስራ ሁለት በተደረገው ምርጫ አብላጫው ድምፅ ከሌሎች ዞኖች ጋር መደራጀትን የመረጠ መሆኑን በሪፖርት ተመልክናል። በብሔራዊ ምርጫ ቦርድ ውጤት ላይ ህዝበ ውሳኔው ላይ ስምንት መቶ ሰላሳ ምናምን ሺህ ሰው ነው የተሳተፈበት። ይሄ ምልአተ ህዝቡን ሊሁንቻ የሚጠብቅ ቆሎስ አለ። በዚህ ህዝበ ውሳኔ የህዝቡ ፍላጎት ያማከለ አማራጭ ባለመቅረቡ ምክንያት በህዝበ ውሳኔ የተሳተፈውን ሰው ስናይ ይሳተፋል ተብሎ ከሚገመተው ህዝብ ሰላሳ ፐርሰንት እንኳን የማይሞላ ህዝብ የተሳተፈበት ነው። የመንግስትን ውሳኔ ለማጽናት የቀረቡ ሁለቱ አማራጮች የህዝቡን ፍላጎት ያላካተቱ ሰራትን ችዬ እደራጃለሁ የሚለው በሶስተኛነት አማራጭ መቅረብ ሲገባው ያልቀረበበት ነው። በመሆኑም ሰባ ፐርሰንት የሚሆነው ህዝብ በዚህ የሪፍረንደም ላይ ያልተሳተፈበት ነው። ሁለተኛው ድጋሚ በተካሂደው ለዚህ ነው የህዝቡን ፍላጎት ያላማከል የምንለው ይህንን ተከትሎም ፓርቲው ጉዳዩን ወደ ፍርድ ቤት መውሰዱንም አቶ አማኑኤል ገልጿል። አሁንኛ አለም አቀፍ ዳትንም ጠቅሰን ኢትዮጵያ ህገ መንግስት አንድ ሶስተኛውን ክፍል የያዘው የሰብአዊ መብት ኢትዮጵያ በህገ መንግስቷ የተቀበለች በመሆኑ የራስን በራስ ማስተዳደር ጥያቄ በገዢው ፓርቲ እና እሱ በሚመራው መንግስት የተጣሰ በመሆኑ ጉዳዩን ለፍርድ ቤት አቅርበናል። ቀደም ሲል የተዋቀሩትን የሲዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ ባለፉት ሦስት ዓመታት ውስጥ ዘጠኝ የነበሩ ክልሎች አስራ ሁለት ደርሰዋል። የኢትዮጵያ ህገ መንግሥት እውቅና የሚሰጣቸውም ለዘጠኙ ክልሎች እንጂ ሦስት አዳዲስ ክልሎች በአገሪቱ ሕገ መንግሥት ውስጥ እውቅና የላቸውም የሚሉ ምሁራን ሕገ መንግሥቱ እንዲሻሻል አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታን እንደ ዘገባው አመሰግናለው። ክቡራትና ክቡራን አድማዊ ተመልካቾቻችን የመጽሔቱ ትንታኔ ርዕሶች ይቀጥላሉ። አሁን ደግሞ ወደ ትግራይ ነው የምናቀናው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትግራይን ህዝብ ይቅርታ ጠየቀች። ቤተ ክርስቲያኒቱ ሐዋርያዊትና ታሪካዊት እንደሆነች የጠቀሱት ቅዱስ ሲኖዶስ የአገርን ሰላም እንዲሁም የሕዝብን አንድነት ለመጠበቅ ባላት ተቋማዊ ሚና መነሻውም በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት በወቅቱ እንዲቆም መግለጫ ባለማውጣቷ፣ በጦርነቱ ሂደትና ፍጻሜ በቦታው ተገኝታ ባለማጽናናቷና የተወሰነውን ሰብአዊ ድጋፍ በጊዜው ማድረስ ባለመቻሏ ለተፈጠረው ቅሬታና ለመግባባት ቅዱስ ሲኖዶስ በይፋ ይቅርታ ጠይቀዋል ብለዋል። በጉዳዩ ላይ አስተያየት የተጠየቁ የሰሜን ምዕራብ ዞን ሀገረ ስብረት ሀገረ ስብከት ሽረ እንደ ሥላሴ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ይቅርታው ከመሸ በኋላ ለይምሰል የተጠየቀ ነው ሲሉ ተቀባይነት የለውም፣ በጀመርነውም እንቀጥላለን ማለታቸውን ጠቅሶ ሙልጌታ አስብሀ ተከታዩን አድርሶናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዛሬ ዕለት ባወጣው መግለጫ ቅዱስ ሲኖዶስ ከሰኔ 27 ቀን 2015 ዓ ም ጀምሮ ለተከታታይ ሁለት ቀናት በእጩ ኤጲስቆጶሳት ምርጫና ከትግራይ ክልል አህጉረ ስብከት አባቶች ጋር ጦርነቱን ተከትሎ ስለተፈጠረው አለመግባባትና አስተዳደራዊ ልዩነት አስመልክቶ ለሁለት ቀናት እንደተወያየ ገልጿል። በዚህም በኦሮሚያና ደቡብ ክልሎች ተመድበው የሚያገለግሉ ዘጠኝ አዲስ ኤጲስ ኤጲስቆጶሳት መመረጣቸውን አስታውቋል። እነዚህ አባቶች በትምህርት ዝግጅታቸው፣ በአሰረ ምንኩስናቸው፣ በቋንቋ ችሎታቸውና በአገልግሎታቸውን ከተመለመሉ አስራ ስምንት እጩ ቆሞሳት የተመረጡ እንደሆኑ በመግለጫው አስታውቋል። ቅዱስ ሲኖዶሱ የትግራይ ክልል አህጉረ ስብከት ስላሉበት ሁኔታ አስመልክቶ በተወያየበት ጊዜም መነሻው በትግራይ ክልል ያደረገው ጦርነት በጊዜ እንዲቆም መግለጫ መሰጠት ነበረበት ብሏል። እንዲሁም በክልሉ አህጉረ ስብከት የሚገኙ ብፁዓን ሊቃነጳጳሳት፣ ሊቃውንት ቤተ ክርስቲያንና ምእመናን በአካል በመገኘት መጠየቅና ማጽናናት ቤተ ክርስቲያኒቷ ይገባት እንደነበረ ገልጿል። የሰላም ስምምነቱ ከተፈረመ ወዲህም በቅዱስ ሲኖዶስ የተወሰነውን ሰብአዊ ድጋፍ ወደ ክልሉ በወቅቱ ባለማድረሷ በቤተ ክርስቲያኒቱና በመላው የትግራይ ሕዝብ መካከል ተፈጥሯል ላለው ቅሬታና አለመግባባት ቅዱስ ሲኖዶሱ ይቅርታ ጠይቋል። በጉዳዩ ላይ አስተያየትና ምላሽ የጠየቅናቸው በትግራይ ክልል ሰሜናዊ ምዕራብ ዞን ሽረንዳ ስላሴ ሀገረ ስብከት ሊቃጳጳስ ብፁህ አቡነ ጴጥሮስ ይቅርታው ከመሸ በኋላ ለየምሰል የተጠየቀና ልባዊ ባለመሆኑ ተቀባይነት የለውም ብለዋል። ሰዎች መግለጫ እንደተሰጠ ነግረውኛል። እኔ ያላየሁትም ይቅርታ እንዳሉ ሰምቻለሁ። ዘግቷል። ከመሸ አስራ ሁለት ሰዓት ካለፈ በኋላ የተሰጠ ነው። የተሰጠው የይቅርታ መግለጫም ሙሉ አይደለም ፣ ብዙ ነገር የጎደለበት ነው። ሌላው ደግሞ የእውነትና ከልብ አይመስለኝም። ስልታዊ አካሄድ ነው የሚመስለው። የትግራይ ቤተ ክህነት ከተቋቋመ ሁለት ዓመት እየሞላው ነው አሁን ኤጲስቆጶሳት እንመርጣለን ስላልን ትግራይ ልትሄድብን ነው፣ የትግራይ ቤተ ክህነት ተመስርተዋል፣ ሊያመልጠን ነው ብለው ነው ስልታዊ መግለጫና ስልታዊ ቅርታ ያወጡት። ሐቅነት የለውም ብዬ ነው የማምነው ነው ያሉት። የተፈጸሙ በደሎች በዝርዝር ተገልጸው ይቅርታ ሊጠየቅ ይገባ ነበር ያሉት ብፁዕ አቡነ ጴጥሮስ ይቅርታ ሊጠየቅባቸው ይገባል ያሏቸው ጉዳዮች ግን አልጠቀሱም። በትግራይ ክልል ያቋቋሙት መንበረ ሰላማ በሚል የተሰየመው ቤተ ክህነት ወደ ኋላ አይመለስም፣ እንቀጥላለን ሲሉ ሊቀጳጳሱ ተናግረዋል። ይቅርታው በትግራይ ሕዝብ ላይ የሚያመጣው ለውጥ ያለ አይመስለኝም። የእኛ እንቅስቃሴም የሚቀይረው የለም ይቅርታው እውነተኛ ይሁን ስልታዊ መሆኑ የሚቀይረው ነገር የለም ነው ያሉት። ይቅርታ ሊጠየቅ ይገባ የነበረበት ትክክለኛ ጊዜ አስመልክቶ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ሲናገሩ በጦርነቱ ጊዜ እንዲሁም የሰላም ስምምነቱ በተፈጸመ ማግስት በነበሩ የመጀመሪያ ጊዜያት ሊሆን ይገባ እንደነበር አመልክተዋል። በስተቀር በዛሬው ዕለት ቅዱስ ሲኖዶስ በመግለጫ ያቀረበው የይቅርታ ጥያቄ ልባዊ ይቅርታ ስላልሆነ ተቀባይነት የለውም ብለዋል። በተያያዘ ዜና በቤተ ክርስቲያኒቱ ፓትሪያርክ ብፁዕ ወቅዱስ አቡነ ማቲያስ የሚመራ አስራ ሶስት አባላት ያሉት የመንበረ ፓትሪያርክ ልኦ ልቦካን በመጪው ሰኞ ነሐሴ 3 ቀን 2015 ዓ ም ወደ መቀለ አምርቶ ከክልሉ አራት አህግሮ ስብከት ሊቃነ ጳጳሳትና የስራ ኃላፊዎች ጋር ጦርነቱን ተከትሎ በተፈጠሩ ቅሬታዎችና ጥያቄዎች ላይ በመወያየት የቤተ ክርስቲያኒቱ ሰላምና መዋቅራዊ አንድነት ለመመስረት ጥረት እንደሚደረግ ተመልክተዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። ሙሉጌታ ጽባህን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ክፍል የመጨረሻ ወዳደረግነው ዘገባ ነው የምናልፈው። ዓለም አቀፍ ርዕሰ ጉዳይን ይመለከታል። እስራኤልና የፍልስጤማውያን ታጣቂዎች ሁከቱን እንዲያስቆሙ የሰብአዊ መብት ድርጅቶች ጥሪ ማቅረባቸውን የሚመለከት ነው። የእስራኤል ኃይሎች ለሁለት ቀናት የጂኒን የስደተኛ መጠለያ ካምፕ ወርረው ያደረሱት ጥቃት ተከትሎ የካምፑ ነዋሪዎች መመለስ ጀምረዋል። በጥቃቱ 13 ፍልስጤማውያን እና አንድ የእስራኤል ወታደር መገደላቸውም ተዘግቧል። እስራኤል ወታደሮቿን ብታስወጣም ሽብርተኝነትን ለማስወገድ አስፈላጊ ሆነው ካገኘ ነው እንደገና እርምጃ እንወስዳለን ብላለች። የፍልስጤም የጤና ባለስልጣናት በበኩላቸው እስራኤል በወረራው ሆስፒታሎችን ኢላማ አድርጋለች ሲሉም ወንጅለዋል። የአሜሪካ ድምጿ ዋና የዲፕሎማሲያዊ ጉዳዮች ዘጋቢ ሲድኒ ሴን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። እስራኤል በያዘችው የፍልስጤም ግዛት ውስጥ ባለፉት 20 ዓመታት ባልታየ ደረጃ ስፋት ያለው ወረራ ማድረሷን ተከትሎ የጄኒን ስደተኛ ካምፕ ነዋሪዎች ትናንት ረቡዕ ጠዋት ከየተጠለሉባቸው ቦታዎች ወደ ካምፑ ሲመለሱ ወይም ከየቤታቸው ብቅ ሲሉ የደረሰውን መጠነ ሰፊ ጉዳት ተመልክተዋል። የእስራኤል የመከላከያ ሚኒስትር ዮአቭ ጋላንት ኃይሎቻችን ኢላማ ያደረጉት አሸባሪዎችን ነው በማለት ተከላክለዋል ጂንን ያሉ ድርጅቶች አባላት የሆኑ አሸባሪዎች በየቦታው ያቋቋሟቸው በርካታ የሽብርተኝነት ማምረቻ ፋብሪካዎች አሉ። የእስራኤል ወታደሮች ወደ እነዚህ ቦታዎች ነው የሄዱት። ጥይቶች፣ ብዙ አይነት የጦር መሳሪያዎች ያመርታሉ። በእርግጥም በመላዋ ዌስት ባንክም ከግሪን ላይን ወሰንም አልፈው ሞት የሚዘሩት ከዚህ ቦታ ነው። የመካከለኛው ምስራቅ ተቋም ምክትል ፕሬዝደንት የሆኑት ብራያን ካቱሊስ ለቪኦኤ በሰጡት ቃል ጀኒን ለረጅም ጊዜ የፍልስጤም ታጣቂ ቡድኖች ጠንካራ ይዞታነት ታሪክ ያላት መሆኗን አመልክተዋል። ስለዚህ እነዚህ የምናያቸው ሚሊሻዎች ከአንዳንዶቹ ዋና ዋና ከሆኑት የፍልስጤማውያን አንጃዎች ግንኙነት ያላቸው አይደሉም። በህግና ስርዓት ላይ ከባድ ስጋት እየደቀኑ ያሉት እነሱ ናቸው። ለእስራኤል የሽብርተኝነት ስጋት መሆናቸው ብቻ ሳይሆን ተራ የፍልስጤም ዜጎችንም ፈተና ውስጥ ከተዋል። ስለዚህ እንደሚመስለኝ አንዳንዶች የእስራኤል የመከላከያ ኃይሎች ከስጋቶች አኳያ ተገቢ እርምጃ አድርገው ይመለከቱታል። የፍልስጤም የጤና ሚኒስትር ማይ አልካይላ በበኩላቸው የእስራኤል የመከላከያ ኃይሎች በሁለቱ ቀናት ወረራቸው ሆስፒታሎችን ኢላማ አድርገዋል ብለው ወንጅለዋል። ወራሪዎቹ ኃይሎች ጥቃቱን ከጀመሩበት ጊዜ አንስተው የጀኒንን የመንግሥት ሆስፒታል ደብድበው በውስጡ የነበሩ ብዙ ዜጎች ላይ ከባድ ጉዳት አድርሰዋል። አላማል ሆስፒታል ላይም ከአንድ ጊዜ በላይ ተኩሰው አንድ ሰው አቁስለዋል። ዛሬ ከቀትር በኋላ ደግሞ ኢብን ሲና የልዩ ሕክምና ሆስፒታል ግቢን በብረት ለበስ ተሽከርካሪ ጥሰው ገብተዋል። የጀኒን ከተማ አምቡላንሶችና ሰራተኞችን ሆን ብለው ለቁስለኞች እንዳይደርሱ አድርገዋል። ወራሪዎቹ ኃይሎች አምቡላንሶችና ሰራተኞቻቸው ላይ እየተኮሱ ቁስለኞችን እንዳያክሙ ሲያደርጉ ዓለም በጠቅላላ አይቷል። ሬፊውጂስ ኢንተርናሽናልን ጨምሮ የሰብአዊ መብት ቡድኖች የእስራኤል የጦር ኃይልና የፍልስጤም ታጣቂ ቡድኖች እየተባባሰ ያለውን ግጭት በአስቸኳይ እንዲገቱ፣ በተለይም በሲቪሎች ላይ የሚደርሰው ጥቃት እንዲቆም ተማጽኖ አቅርበዋል። አያይዘውም እስራኤል ብዛት ያለው ህዝብ በሚኖርበት የጄኒን የስደተኛ መጠለያ ካምፕ ላይ የአየር ጥቃት ማድረሷ የሚያስጨንቅና ያልተመጣጠነ አድራጎት ነው ብለዋል። ቆንጅ ታየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ዝግጅታችንን ነው። እስከ ምሽቱ አራት ሰዓትም ስርጭታችን ይቀጥላል። አሁን ለዚህ ክፍል ቅዳሜ ወዳደረግነው ዘገባ ነው የምናልፈው። በምዕራብ ሸዋ ዞን የሚዳቀኝ ወረዳ ነዋሪ እንደሆኑ የጠቀሱ። የዘገባውን መጀመሪያ ወይም መክለሚያ ነው የሰማችሁት። አሁን ዘገባውን ላስተዋውቅ። በኦሮሚያ ክልል ማዳበሪያና ምርጥ ዘር ያላገኙ አርሶአደሮች የዘር ወቅት እያለፈባቸው እንደሆነ ገልጸው አቤቱታ አቅርበዋል። አንዳንድ አርሶአደሮች የዘር ወቅት ሊጠናቀቅ ጥቂት ቀናት ብቻ በቀሩት በዚህ ወቅት ሁኔታው በገጠማቸው የማዳበሪያ ጥረት ካልተቀረፈ ረሃብ ሊከሰት ይችላል ይላሉ። በቀጣዩ ዓመት ልንራብ እንችላለን በሚል ስጋት እንዳደረባቸው ያመለከቱት የምዕራብ ሸዋ ዞን የግብርና ጽህፈት ቤትና የህብረት ስራ ማስፋፊያ ኤጀንሲ በበኩሉ የማዳበሪያ አቅርቦቱ በአገር ደረጃ አነስተኛ ነው ይላል። ፀሐይ ዳምጦ ናት የተከታተለችው። በምዕራብ ሸዋ ዞን የሚዳቀኝ ወረዳ ነዋሪ እንደሆኑ የጠቀሱ አርሶ አደር ለደህንነታቸው እንደምሰጉ በመግለጽ ስማቸውን እንዳይጠቀስ የጠየቁ በማዳበሪያ እጦት እጣፋንታችን ረሃብ ነው ስሎ አብራርተዋል። የማዳበሪያ እጥረት በእጅጉ እየጨመረ ነው። አንድ ኩንታል ከ7000 እስከ 11 ሺህ ብር ደርሷል። እርሱም በቡድን በቡድን ነው የሚሰጠው። ከአንድ ቀበሌ በዕጣ ለስድስት ሰው ይሰጣሉ። የህብረት ሥራ ማኅበራት ማዳበሪያ ሲጠየቁ የለም ይሉናል። ለነጋዴ ግን እንደሚሰጡ እንገምታለን። ዋጋቸው ከባድ ነው እንጂ ነጋዴዎች አላቸው። ከቡድኖ በደሌ ዞን ጨዋቃ ወረዳ ነዋሪዎች መካከል በጸጥታ ችግር ምክንያት ማዳበሪያ ወደ ቀበሌዎች አለመግባቱን ጠቅሰው መንግስት አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። በተመሳሳይ በሰሜን ሸዋና በምስራቅ ወለጋ አንዳንድ ወረዳዎች የሚገኙ አርሶ አደሮች ማዳበሪያውን መንግስት በወቅቱ ተከታትሎ ወደ አርሶ አደሩ ካላደረሰ የዘር ወቅት ማለፉ እንደሚያሳስባቸው ስጋታቸውን ገልጸዋል። ለደህንነት የሰጋለው ስሜ አይጠቀስ ያሉት በምዕራብ ሸዋ ዞን ሊበን ወረዳ እንደምኖሩ የጠቆሙ ነዋሪ በበኩላቸው የማዳበሪያው አቅርቦት አነስተኛ ነው በሚል የህብረት ስራ ማህበራት ሰራተኞችና ነጋዴዎች በሁለትና ሶስት ጥፍ ዋጋ ለአርሶ አደሩ እየሸጡ እንደሆነ ተናግረዋል። አሁን ዘር የሚዘራበት ወቅት እያለፈ ነው። በተለይ ስንዴና ገብስ ለመዝራት መሬቱን አዘጋጅተን ማዳበሪያ ብንጠብቅም አጥተን እንዲሁ ነው ያለ ነው። የህብረት ስራ ማህበራት ከነጋዴዎች ጋር ተመሳጥረው ለነጋዴ እየሸጡ ነው። ሲጀመር ነጋዴ ማዳበሪያ ለመሸጥ ፈቃድ የለውም። ማዳበሪያው በነጋዴዎች እጅ ነው ያለው። አርሶ አደሩ በጣም ተቸግረዋል። መፍትሄ እንፈልጋለን። የምርት ማሳደጊያ አቅርቦትን በተመለከተ አርሶ አደሮቹ ላነሱት ቅሬታ የምዕራብ ሸዋ ዞን ግብርና ጽሕፈት ቤት ኃላፊ አቶ ተፈራ አራርሳ ተከታዩ ምላሽ ሰጥተዋል። የማዳበሪያ አቅርቦት እጥረት አለ በወቅቱ በአርሶ አደሮች እጅ እየደረሰ አይደለም። ነገር ግን በሕገ ወጥ መንገድ በነጋዴዎች ይሸጣል ስለተባለው እኛ አላየንም፣ እስካሁን በዞናችን አልገጠመንም። ችግሩ ካለ እናጣራለን። የህብረት ስራ ማስፋፊያ ኤጀንሲ ህብረተሰቡ በሰራተኞቹ ላይ የሚያነሳውን የስነ ምግባር ችግር እንደማያውቀውና ወደፊት ግን ተጠያቂነትን ለማረጋገጥ እንደምትሰራ የጽህፈት ቤቱ ኃላፊ አቶ ማሞ ረጋሳ ለአሜሪካ ድምጽ ተናግረዋል። ማለቃ ቁና ቡዳራ ፉ ዶብራ ደልዳሉ አርቀዮ ሰዎችን በገንዘብ ደልሎ ማዳበሪያን ከአርሶ አደር ነጥቆ ወደ ሌላ አካባቢ ወስዶ የሚነግድ ከሆነ ለህብረተሰቡ በአፋጣኝ አሳውቆ ህጋዊ እርምጃ ሊወሰድ ይገባል። እስካሁን የደረሰን ጥቆማ የለም። አሁንም ተከታትለን ህጋዊ እርምጃ እንወስዳለን። በጉዳዩ ላይ ከኦሮሚያ ግብርና ቢሮ፣ ከኦሮሚያ ህብረት ስራ ማስፋፊያ ኤጀንሲ እና ከግብርና ሚኒስቴር መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ ቅሬታዎቹ ከተለያዩ ዞኖች አርሶ አደሮች እንደደረሱትና ጉዳዩ አፋጣኝ መፍትሄ እንደሚያስፈልግ የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጸዋል። አቶ በዳሳ ለሜሳ በኮሚሽኑ የጅ ወይም አቅርንጫፍ ጽህፈት ቤት ኃላፊ ናቸው። በጉዳዩ ዙሪያ ምላሽ ሲሰጡ ከምዕራብ ሸዋ፣ ከሰሜን ሸዋ እንዲሁም ደግሞ ከወለጋ ዞኖች ከተለያየ አካላት ከገበሬዎችም ዜትታዎች ሲቀርቡ ነበር፣ ጥቆማዎች ሲሰጡ ነበረ። ያንን መረጃ መሰረት አድርገን የሚመለከታቸው አካላት ለማነጋገር ሙከራ አድርገን ነበረ። እንደ ምክንያት የሚያቀርቡት ፀጥታ ሁኔታ ችግር እንደ ልብ ማንቀሳቀስ አልቻልም ባል ምላሽ ተሰጥቷል። በምዕራብ ሸዋ አካባቢ በግንደብረትና ግን ደብረት አካባቢ ደግሞ በጀልዱ በኩል የሚያልፈው መንገድ የተበላሸ ስለሆነ እሱም አስተዋጽኦ አድርጓል የሚል ምላሽ ተሰጥቶናል ማለት ነው። ሆኖም ግን ይሄ ማለት ማዳበሪያ የሚቀርበው በዚህ በዚህ አስቀጭርቀ ሰኔ ውስጥ ብቻ ሳይሆን መጀመሪያውኑ በጊዜ ዝግጅት መደረግ ነበረበት። እንደ ኮሚሽን የምንለው መንግስት በግራሚውም በቀኝ በአስቸኳይ ተደራሽ ማድረግ አለበት የሚል ነው። ከዚሁ ጋር ተያይዞ በአማራ ክልል ምዕራብ ጎጀም ዞን ባህርዳር ዙሪያ ወረዳ መሸንት በሚባል አካባቢ የሚኖሩ አርሶ አደሮች የማዳበሪያ እጥረት እንደገጠማቸው ገልጸው በባህርዳር ከተማ በተደጋጋሚ ሰልፍ ማካሄዳቸውን መዘገባችን ይታወሳል። በተጨማሪም በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ለአራት ዓመታት ያህል ከቀያቸው ተፈናቅለው በመጠለያ ጣቢያ የተሰበሰቡና ከማህበረሰቡ ጋር ተቀላቅለው የቆዩ አርሶ አደሮች ወደ ቀያቸው ተመልሰው የግብርና ስራዎችን ቢጀምሩም በማዳበሪያ እጥረት እንደተቸገሩ መናገራቸውን ጠቅሰን መዘገባችን አይዘነጋም ዛሬ በሀገሪቱ ፓርላማ ስለ ማዳበሪያ የተጠየቁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አቅርቦቱ የተሻለ ነው ሲሉ ገልጸዋል ማዳበሪያ ዓመት አራት መቶ አራት መቶ ሀምሳ ሚሊዮን ዶላር ገደማ ነው። ማዳበሪያ የኢትዮጵያ መንግስት ወጪ ያወጣው አሁን አንድ ቢሊዮን ዶላር አወጣን ካል የተሰጠውን ትኩረት ከምናወጣ ወጪ አንፃር በከላሉ መገመት ይቻላል። በዚህ ዓመት በውጭ ምንዛሬ ካቀረብነው ሀብት ከሰጠውን ድጎማ ተጨማሪ፣ በትራንስፖርት ዘርፍ ቀደም ሲል ከጅቡቲ ወደ ማንሳት የምንችለውን አቅም በሶስት እጥፍ ከፍታው ገነዋል። የባቡር የማንሳት አቅም በከፍተኛ ደረጃ ተሻሽሏል። ዘንድሮ አስራ ሁለት ነጥብ ዘጠኝ ሚሊዮን ኩንታል መጀመሪያ ከገዛ በኋላ ለትግራይ ክልል ስምንት መቶ ሺህ ኩንታል ተጨማሪ ማዳበሪያ ይመስተናል አንና ከተረፈው ጋር ተጨምሮ አስራ አምስት ነጥብ ዘጠኝ ሚሊዮን ኩንታል ገደማ ማዳበሪያ ተገዝቷል። ከዘጠኝ ሚሊዮን በላይ ገብቷል። ቀሪው በመግባት ላይ ይገኛል። አርሶ አደሮቹ እንዳሉት ደግሞ ከምርት ማሳደጊያ እጥረት የተነሳ በተለያዩ ዞኖች የመዝሪያ ወቅት ሊያልፍባቸው ጥቂት ቀናት በመቅረታቸው በሚቀጥለው ዓመት ለምርት መቀነስ ብሎም ለረሀብ እንጋለጣለን የሚል ስጋት ውስጥ መውደቃቸውን እየገለጹ ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩም ከተመሳሳይ ርዕስ ጋር ያቆየናል፣ የገበሬዎቹንም ድምፅ የሚያጠናክር ይመስላል። በተያዘው የምህር እርሻ ወቅት እየታየ ባለው የግብዓት እጥረት የተነሳ በመጪው ዓመት የምርት መቀነስ ሊያጋጥም እንደሚችል ባለሙያዎች ተናገሩ። የግብርና አማካሪው ዶክተር ደምስ ጫን ያለውና የምጣኔ ሀብት ባለሙያው ዶክተር አረጋ ሹመት ለአሜሪካ ድምፅ በሰጡት አስተያየት የእርሻ ግብዓት ለአርሶ አደሮች በወቅቱ አለመቅረቡ በመጪው ዓመት የምርት መቀነስና የምርት እህል እጥረት ሊፈጠር እንደሚችል ስጋታቸውን ገልጠዋል። የሰብል ምርት እጥረቱ በኢንዱስትሪ ልማትና በውጭ ምንዛሬ ግብይት ላይም አሉታዊ ተጽዕኖ እንደሚኖረው ነው ያመለከቱት። ለዝርዝሩ ገብረ ሚካኤል ገብረ መድኅን። በቅርቡ ለአሜሪካ ድምፅ አስተያየት የሰጡ የምዕራብ ጎጃም አርሶ አደሮች በዘንድሮው የምህር እርሻ የግብዓት እጥረት ስላጋጠማቸው ማሳቸውን ያለማዳበሪያ ለመዝራት እንደተገደዱ ተናግረዋል። በሌሎች የኢትዮጵያ አካባቢዎች ያሉ አርሶ አደሮችም ተመሳሳይ ችግር እያጋጠማቸው እንደሚገኝ መግለጻቸውን በተከታታይ ዘግበናል። ይህ አርሶ አደሮችን እያማረረ ያለ የግብዓት እጥረት እንዴት ተፈጠረ ስንል የጠየቅናቸው ባለሙያዎች ለችግሩ መከሰት የተለያዩ ምክንያቶችን ጠቅሰዋል። ዶክተር አረጋ ሹመት የኢኮኖሚ ባለሙያ ናቸው። ባለፉት አምስት እና አራት ዓመታት ዓለም አቀፍ ወረርሽኙ ተከሰተ። ከዛም ደግሞ ዓለም አቀፍ የፖለቲካ ቀውሶች ተከሰቱ። እነዛን ተከትሎ የማዳበሪያ ዋጋ ማዳበሪያ በዓለም አቀፍ መመረት እና የማምረሻ ዋጋው ጨመረ። መመረቱ ደግሞ ቀነሰ። ደግሞ የትራንስፖርት ኮስቱ ደግሞ ከፍተኛ እየሆነ መጣ። ከዛም ውጭ ደግሞ በትልቁ አምራች የሚባሉት ሀገራት ውስጣዊ ፖለቲካ እና ጎራባቾቻቸው ጋር ያለ ፖለቲካ ቀውስ ምርቱን እንዳያመርቱ አደረጉት እና ይሄ ግብአት በሚፈለገው መልኩ ከውጭ ሀገር አስመጭ ወደሆኑት ሀገሮች ለምሳሌ እና ኢትዮጵያ ያሉትን እንደልባቸው የሚፈልጉትን መጠን እንዳያገኙ አደረጋቸው። ሌላው ምክንያት ደግሞ ከውጭ ምንዛሪ ጋራ የተያያዘ እንደሆነ ይጠቅሳሉ። የግብርናውን ግብአት ብቻ ሳይሆን የኢንዱስትሪ ግብአቶችንም ከሰባ አምስት ፐርሰንት በላይ የኢንዱስትሪ ግባቶቻችን ከውጭ የሚመጡ እንደሆኑ ይታወቃል። ያንን ከውጭ የምናስመጣበት ገንዘብ ደግሞ ከጊዜ ወደ ጊዜ ሀገሪቱ እጥረቱ እየተፈጠረባት በመሄዱ እና እየገዘፈ በመሄዱ የምትፈልገውን መጠን እንዳታስመጣ አድርጓታል። በዚህ ጉዳይ ላይ ሐሳባቸውን ያጋሩን የግብርና አማካሪው ዶክተር ደምስ ጫን ያለው ግን ለግብአት እጥረት መከሰት የውጭ ምንዛሪ ምክንያት አይሆንም ይላሉ። በኢትዮጵያ ማዳበሪያ የሚያስፈልገው የመሬት ስፋት ከ5 ሚሊዮን ሄክታር አይበልጥም ለዚህ የሚያስፈልገው ማዳበሪያም ብዙ አደለም የሚሉት ዶክተር ደምስ አገሪቱ ለሸቀጦች መግዣ ከምታወጣው የውጭ ምንዛሪ ውስጥ ግብርናው አራት ከመቶ ብቻ እንደሚይዝም ይናገራሉ። በመሆኑም ችግሩን የውጭ ምንዛሪ እጦት ሳይሆን የአሰራር ጉድለት የፈጠረው እንደሆነ ገልጸዋል። ከመንግስት አሰራር ያለመቀናጀትና ቀልጣፋ ያለመሆን የመጣ ይመስለኛል። በአጭሩ ለምንድን ነው ቴክኖሎጂን መጠቀም የጀመሩ ገበሬዎች ስራችሁን ስሩ፣ አቅርቡልን እያሉ ሲጮሁ እኛ ማቅረብ ያልቻሉ? ችግሩ ያለው ከፖሊሲ ከስትራቴጂ አንጻር ሳይሆን በፕሮግራሞች እና በተቋማት መካከል ያለ ችግር ነው የሚታየው። እኔ የሚሸተኝ ኦኬ ምንድን ነው ችግራቸው? ለምንድን ነው ተግባብተው ተሰካናቸው ሊሰሩ ያልቻሉት? አሁን እኮ ችግሩ የገባን ማዳበሪያ መጋዘኑ ተቀምጧል ብሎ እኮ ባለስልጣናት ሲናገሩ ሰምተናል፣ አሳይተውናል። ይህ ሁሉ ምንድን ነው የመቀናጀት ወስኖ ያለ መስራት ችግር ያለው እዛ አካባቢ ነው። በቅርቡ ለአሜሪካ ድምፅ ቃለ መጠይቅ የሰጡት የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ መንግስት ለዚህ ዓመት በ56.7 ቢሊዮን ብር 15 ሚሊዮን ኩንታል ማዳበሪያ ግዢ እንደፈጸመ ጠቅሷል። እስካሁን ድረስም ከ8 ሚሊዮን ኩንታል በላይ ማዳበሪያ ለአርሶ አደሮች እንደተሰራጨ ገልጸው አሁን የሚታየው እጥረት በሁለት ምክንያቶች እንደተፈጠረ አመልክቷል። አንደኛ በዚህ ዓመት ማዳበሪያን የገዛ ነው። በጣም ቀድመን ነው ማስገባት የሚጀምር ነው፣ ቀድመን ነበር በመሀል ለአንድ ወር አካባቢ ኤልሲ ሳይክፈት በመዘግየቱ ምክንያት የኤንፒኤስ የማጓጓዙ ስራ የተወሰነ ዘግይቶ ነበር። ስለዚህ ያ ሲዘገይ ቀድሞ በተለይም በቆሎ የሚዘሩ አካባቢዎች የተወሰነ እጥረት ገጥሟልና አንዳንድ ቦታ ደግሞ ሰው ሰራሽ እጥረትም ነው። ለምሳሌ አንድ መሰረታዊ ህብረት ስራ ማህበር መቶ ሺህ ጠይቆ ከሆነ ያ መቶ ሺህ ካልገባልኝ ማሰራጨት አልጀምርም ብለው መጋዘን ዘግተው የነበሩ መሰረታዊ ህብረት ስራ ማህበራት ነበሩ። እና እነሱን እንግዲህ አሁን ሱፐርቪዥን ቲም ወጥቷል። ኦልሞስት ሱፐርቪዥንን ጨርሶ እየተመለሰ ነው ያለው። በአራት ክልል በክልሎች ሄዶ እያየ ነው ያለው። ከቅንጅታዊ አሰራር ጉድለት ባሻገር የእርሻ ግብአት በወቅቱ እንዳይሰራጭ ያሰናከለ ሌላም ችግር እንዳለ ዶክተር አረጋ ይናገራሉ። አገር ውስጥ ያሉ አለመረጋጋት፣ ግጭቱ እዚህም እዚያም የሚስተዋለው አለመረጋጋት በከፍተኛ ሁኔታ እንቅፋቱ ነው። ከዛሬ አምስትና አራት ዓመት በፊት እንዲህ ሸቀጥ የሚጭኑ ተሽከርካሪዎቻችን ሌሊትም ቀንም እንደልባቸው ይንቀሳቀሱ ነበር። ያ አሁን እንደ ታሪክ እያወራ ነው። ስለዚህ ይሄ ደግሞ አገር ውስጥ የገባችውም እንኳ የመጣችውም በውድም ተገዝታ በብዙ ፍለጋ ግብዓትም ለአርሶ አደሮቻችን በጊዜውና በሰዓቱ እንዳትደርስ እያደረጋት ነው። ይህ ችግር በጊዜ ካልተፈታ ወደፊት የምርት እጥረት ሊያስከትል እንደሚችል ባለሙያዎቹ ተናግረዋል። በኢትዮጵያ ውስጥ ዘጠና ስምንት ከመቶ የሚሆነውን የምግብ እህል የሚያመርቱት አነስተኛ አርሶ አደሮች እንደሆኑ የሚናገሩት ዶክተር ደምስ ጫን ያለው ለእነዚህ በወቅቱ ግብአት ማቅረብ ካልተቻለ በወደፊት የምርት አቅርቦት ላይ ተጽዕኖ ሳያስከትል እንደማይቀር ስጋታቸውን ገልጿል። ለምሳሌ ያህል በአንዳንድ አካባቢ እስከ ሰባት ኩንታል ድረስ የሚጠቀሙ ገበሬዎች እንዳሉ ሰምቻለሁ። ይመልስልናል፣ ያዋጣናል ነው። ከምርታማነት አንጻር ማለት ነው። ይሄ የሚያሳይ እነዚህ አይነት ገበሬዎች በወቅቱ ካልደረሳቸው በእነሱ አካባቢ ሊቀንስ የሚችለው የምርት መጠን ከፍተኛ ነው። ምክንያቱም ምርታማነታቸው በሄታ ብዙ ነውና ከርፍለት አምራች ናቸው የላቸው ገበሬዎች ወደ ሰማንያ በመቶ የሚያቀርቡት ደግሞ ከሁለት እስከ አምስት ሄክታር ያላቸው ገበሬዎች ናቸው። እነዚህ ገበሬዎች በሚያጡበት ጊዜ ምርታማነታቸውን በጣም ይጎደዋል። ኢትዮጵያ በአሁኑ ጊዜ ባለሁለት አሃዝ የዋጋ ግሽበትን እያስተናገደች እንደሆነችና የዋጋ ግሽበቱንም የምግብ ሸቀጦች እንደሚመሩት የሚገልጹት ዶክተር አረጋ ደግሞ በግብአት እጥረት ምክንያት የሚከሰተው የምርት መቀነስ ይህን ችግር ያባብሳል ብለዋል የምግብ ሰብሎች ወይም ደግሞ የምግብ አቅርቦቱ ላይ ከፍተኛ የሆነ ተጽዕኖ ያመጣል። መጀመሪያውኑም ከፍተኛ የሆነ የዋጋ ግሽበት ታስተናግድ ለነበረች ሀገር ከፍተኛ የሆነ የምርት እጥረት ለነባረባት ሀገር ይሄ ተባብሶ የዋጋ ግሽበቱ ላይ እጅጉን የበዛ ተጽዕኖ ያመጣል። ሁለተኛውና ቀጥተኛው ደግሞ ኢንዱስትሪዎቻችን እንደሚታወቀው ብዙዎቹ የሀገር ውስጥ ጥሬ ዕቃ ይጠቀማሉ። የሀገር ውስጥ ጥሬ ዕቃ የሚጠቀሙት ደግሞ አንዱ ከግብርናው ነው የሚወጣ ናቸው። እነዛ በሚፈልጉት መጠን አላገኙ ማለት አንደኛ ማምረት የሚችሉትን ያለ ምርት ያደረጋቸዋል። ይህም ደግሞ የእነሱ ገቢ፣ የእነሱ ኢንቨስትመንት፣ የእነሱ ስራ ፈጠራ አቅም ላይ የራሱን አስተዋጽኦ ያደርሳል። የኢንዱስትሪ ግብአት እጥረት የሰራተኞች ቅነሳን ያስከትላል። ይህም የስራ አጥነቱን ችግር እንደሚያባብሰው የሚገልጹት ዶክተር አረጋ ወደ ውጭ የሚላኩ ሰብሎችና ጥራጥሬዎች መጠንም ስለሚቀንስ ሁኔታው የውጭ ምንዛሬ ግኝትም ላይ ተጽዕኖ ይፈጥራል ይላሉ። አሁን የሚታየው የግብአት እጥረት በምርትና ምርታማነት ላይ ተጽዕኖ ይኖረው እንደሆነ የተጠየቁት ሚኒስትር ዴኤታዋ ዶክተር ሶፊያ ካሳ በበኩላቸው ይህን ከወዲሁ መናገር እንደማይቻል ገልጿል። እንግዲህ ይህ አሰስመንት ይፈልጋል። ምክንያቱም ምን ያህል አርሶአደር ነው ያለማዳበሪያ የዘራው የሚለው በደንብ አሰስመንት ይፈልጋል። አንዳንዱ ትንሽ የሚጋጨው ነገር ምንድን ነው? ክልሎች መጋዘናቸው ውስጥ በሚሊዮን የሚቆጠር ኩንታል ይዘው ይሄኛው ገበሬ ግን ያለማዳበሪያ ነው የዘራው ሲባል ትንሽ ኮንትራዲክት ያደርጋል። አሁን ያለማዳበሪያ ዘራ ማለት ምንም ጥያቄ የለውም፣ የምርት ቅናሽ ይኖራል። ሌላ አማራጭም ተጠቅሞ ሊሆን ይችላል። ዞሮ ዞሮ ግን ያለማዳበሪያ የዘራ አርሶ አደር ምን ያህል አለ፣ ይህ ማወቅ አለብን። ይህ ማወቃችን አንደኛው የምርት ቅነሳ ምን ያህል ይሆናል የሚለውን ለመስራት፣ ሁለተኛ በቀጣይ መቼ ነው ማዳበሪያ እዛ ቦታ ላይ ማድረስ ያለብኝ የሚለውን እቅዱንም እንዲያስተካከል ይረዳናል። ባለሙያዎቹ ግን ችግሩ የከፋ መዘዝ ከማስከተሉ በፊት መንግስት ትኩረት ሊሰጠው ይገባል ይላሉ። ዶክተር አረጋ ሹመት የታወቀው የምንሰማቸው ፕሮጀክቶች አሉ። ምናልባት ሀገራዊ ለረጅም ጊዜ የሰጡናቸው ጥሩ ሊሆን ይችላል፣ ግን ለጊዜውና አንገብጋቢ ወደ ሆኑ ስራዎች እና ኢንቨስትመንቶች በጀት ማዞር ስለሚኖርበት አሁን ግብርናው ላይ ሊታለፍ የማይገባውና የህይወት ጉዳይ ስለሆነ የምግብ ጉዳይ ስለሆነ አንዳንድ ፕሮጀክቶችን ለጊዜው ጋብ አድርጎ የበጀት ዝውውር ማድረግ ይኖርበታል መንግስት። ዶክተር ደምስ ጫን ያለው ደግሞ ችግሩን በዘላቂነት ለመፍታት አርሶ አደሮች በተለያየ መንገድ መደገፍ ይገባቸዋል ባይ ናቸው። የኢትዮጵያን ግብርንና ያቆማትና ወደ ዘላቂ ንግድን ተኮርና ዘመናዊነት ሊያመጣ የሚችል ማንም የውጭ አይደለም። ይኸው የኢትዮጵያ ገበሬ ነው፣ ግን ከታገዘ ነው። ከታገዘ ወደ አነስተኛ ዘመናዊና ንግድ ተኮር የተሸጋገረው ገበሬ ወደ መካከለኛና ወደ ከፍተኛ እርሻ ባለቤትነትና አምራችነት የማሄድበት ምን ምክንያት የለም። ዲሞንስትሬትም እያደረጉ አንዳንዶቹ መንግስትም በለው በግል ሴክተር ውስጥ የሚያሉ ሊሆኑ ይችላሉ። ከትርክት ባለፈ ተጨባጭ የሆነ ነገር እያደረጉ አይደለም። ያለው በመረጃዎች ነው። የኢትዮጵያ ግብርና ውስጥ ያሉ ገበሬዎች ከሰማንያ በመቶ በላይ የንግድ ባንኮች የሚሰበስቡትን ተቀማጭ እየተሰበሰበባቸው ለነሱ ግን አንድ በመቶ እንኳን የሚሆነው ብድር አይደርሳቸውም። ይሄ መረጃ ስላለን ነው ምነግርህ። ምንድን ነው የምታደርግ? ግብርናን እኮ እንደ ከሳችሁ ላም እያለብከው መኖ ማትመግባት ላም እንደማለብ እኮ ነው። እና ከማውራት እንውጣ ስለ ግብርና፣ ከትርክቶች ወጥተን በሁሉም አካባቢ ረባካችሁ እንስራ ነው ነው የምለው። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ በበኩላቸው አሁን የሚስተዋለውን የማዳበሪያ እጥረት ለመቅረፍ የሚያስችል አቅርቦት ስለሚኖር አርሶ አደሮች ስጋት ሊገባቸው አይገባም ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማይ ተመልካቾቻችን አሁን የምሽቱ የመጨረሻ ቅንብራችን ሳይንስና ሕይወት ነው። ማየት የተሳናቸው አቅጣጫ የሚመራ ጫማ ይለናል። ማየት የተሳናቸውን ወይም አይናቸው በትክክል ማየት የሚያስቸግራቸው ሰዎች በተለምዶ በበትርና በሰለጠኑ ውሾች በመመራት የዕለት ተዕለት ኑሯቸውን ያከናውናሉ። አንድ የጃፓን ጀማሪ የቴክኖሎጂ ኩባንያ ግን ለጉዞ የሚረዳቸውን ቴክኖሎጂ ጫማ ውስጥ በመቅጠም ላይ ነው። ቲና ቱሪናት ያጠናቀረችው፣ እንግዲህ ወልዴ እንዲህ አሰናድቶታል። ማየት ለተሳናቸው ወይም አይናቸው በትክክል ለማያይ ሰዎች ጉዞ ማለት በበትር ወይም በውሾች መሪነት የሚከናወን ተግባር ነው። በጃፓን ግን ለጉዞ የሚረዳ ብሬይል ብሎክስ ብለው የሚጠሩት የእግረኛው መንገድ ላይ በመነጠፉና ሲረግጡት ለየት ያለ ቅርጽ ስሜት ስለሚሰጥ ማየት የተሳናቸው ሰዎች ያንን ተከትለው ሄዳሉ። ሪዮሂ ቶኩዳ ከኩባንያው ኃላፊዎች አንዱ ናቸው። በጃፓን በብዛት ይታወቃል። መንገዶች ላይ ተነጥፎ ይገኛል። በእግረኛ መጓዣው መንገድ ላይ የሚገኘውና ሲረግጡት ለየት የሚለው ንጣፍ በመላው ዓለም ጥቅም ላይ በመዋል ላይ ይገኛል። ተጠቃሚዎች ሲረግጡት ቆርቆር የሚል ምልክት የሚሰጣቸውን ይህን የመንገድ ላይ ንጣፍ ተከትለው በመሄድ ያሻቸው ቦታ ይደርሳሉ። አሺራ ሰ የተሰኘው የጃፓን ኩባንያ ይህን ሐሳብ በማሻሻል የመንገድ ላይ ንጣፉ የሚሰጠውን ስሜት ዓይነት የሚሰጥን ቴክኖሎጂ ጫማ ላይ መትከል ችሏል። በድጋሚ ሪዮሂ ቶኩዳ ብሬን ብሎክስ ወይም መንገድ ላይ ያለው ንጣፍ የሚሰጠውን የንዝረት መልእክት እንዴት ጫማ ውስጥ መትከል እንችላለን የሚለው መነሻ ነጥባችን ነው። አሽራሴ ወይም በጫማ ውስጥ የሚተከለው ቴክኖሎጂ የጉዞ አቅጣጫን የሚጠቁመው በንዝረት አማካኝነት ነው። ከዚህ በተጨማሪም በጫማ ውስጥ የንዝረትን ስሜት የሚያደምጡ ወይም የሚፈትሹ ትናንሽ የኤሌክትሪክ መሳሪያዎች ተገጥመዋል። ሪዮሄ ቶኩዳ ይህን ያብራራሉ። በአንዱ መሳሪያ ላይ ሶስት አቅጣጫ ጠቋሚ አለ። ጥቅም ላይ ለመዋል ሁለቱም መሳሪያዎች ሁለቱም ጫማዎች ላይ መገጠም አለባቸው። በጫማው ላይ የተገጠሙት መሳሪያዎች በብሉቱዝ አማካይነት በስልክ ላይ ከተጫነው መተግበሪያ ጋር ይገናኛሉ። ተጠቃሚዎች የሚሄዱበትን አድራሻ ያስገባሉ። ከዛም የጉዞ መስመር አቅጣጫ ይወጣል። ንዝረትን የሚያደምጡት መሳሪያዎች በቀኝ ወይም በግራ ጫማ ላይ የተገጠመውን መሳሪያ እንዲነዝር በማድረግ ጉዞው ወዴት አቅጣጫ እንደሆነ ይጠቁማሉ። ቀኙ ጫማ ከነዘረ ወደ ቀኝ መታጠፍ ነው። ንዝረቱ ወደ መታጠፊያው በቀረቡ ቁጥር እንዲጨምር ተደርጎ የተሠራ ነው። መታጠፊያው ላይ ሲደርስ በደንብ ይጨምራል። የቴክኖሎጂው ፈጣሪዎች እንደሚሉት ማየት የተሳናቸው ወይም አይናቸው በትክክል የማያ ሰዎች ጫማው የጉዟቸውን አቅጣጫ በመምራት ስለሚረዳቸው እነርሱ ሌላው የአካባቢያቸው ጉዳይ ላይ እንዲያተኩሩና አካባቢያቸውን እንዲያጤኑ እድል ይሰጣል። ፈጣሪዎቹ በተጨማሪም እንዳስገነዘቡት አሽራሴ ቴክኖሎጂን ጫማው ላይ ከገጠሙ ስለሚሄዱበት አቅጣጫ መጨነቅ አያስፈልገውትም። አሽራሴ አቅጣጫውን ይከተላል። ስለዚህ ተጓዦቹ ጥንቃቄ ማድረጉ ላይ ያተኩራሉ። እይታን ከነጻነት እና ራስን ከመቻል ጋር ያቀናጀ ቴክኖሎጂ። የዛሬው እዚህ ላይ አበቃ። ነገ እንገናኝ። ደህና ደሩ።